ከ12000 በላይ ለሆኑ ወጣቶች የሥራ ዕድል የሚፈጥርና ከ200 ሚሊዮን የኢትዮጵያ ብር ወይም ከ10 ሚሊዮን የአሜሪካ ዶላር የበለጠ ወጪ የሚደረግበት ፕሮጀክት ዛሬ በሀገሪቱ ጠቅላይ ሚኒስትር ይፋ ተደርጓል። የኢኮኖሚ እድገት ሁሉንም የሕብረተሰብ ክፍል ካላቀፈ ለኢትዮጵያም ሆነ ለአፍሪካ መሠረታዊ ለውጥና ልማት በቂ እንዳልሆነም ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አሳስበዋል። መለስካቸው አመሀ ከአዲስ አበባ ተከታዩን ልኳል። ይህ ዛሬ ጠቅላይ ሚኒስትሩ በመንግስታቱ ድርጅት የስብሰባ ማዕከል ይፋ ያደረጉት ፕሮጀክት ወይንም የልማት መርሃ ግብር ወጣት ስራ ፈጣሪዎች ባህርና ማር ልማት የሚል ስያሜ ተሰጥቶታል። መርሃ ግብሩ አሁን በተወጠነበት መልኩ የሚዘልቀው ለሚቀጥሉት አምስት ዓመታት ሲሆን ለእነዚህ ዓመታት 220 ሚሊዮን የኢትዮጵያ ብር በጀት የተያዘለት እንደሆነም በዕለቱ በጽሑፍ የተሰራጨው መግለጫ ያስረዳል። ለልማት መርሃ ግብሩ የገንዘብ ድጋፉን የሰጡት ድርጅቶች ዋና መስሪያ ቤቱን ኬንያ ያደረገው ኢንተርናሽናል ሴንተር ኦፍ ኢንሴክትስ ፊዚዮሎጂ አንድ ኢኮሎጂ በአማርኛ የኢንሴክቶች ስነ አካላዊና ኢኮሎጂያዊ ዓለም አቀፍ የጥናት ማዕከል እና ካናዳ የሚገኘው ማስተር ካርድ ፋውንዴሽን መሆናቸውም ታውቋል። የልማቱ መርሃ ግብር ትኩረት የሚሰጣቸው የኅብረተሰቡ አባላት እስከ አስረኛ ክፍል ተምረው በቀለም ወይንም በሙያ ትምህርት ከዚያ በላይ ለመሄድ ላልቻሉ ወጣቶች እንደሆነም መረጃዎች ይናገራሉ። የልማት መርሃ ግብሩን ይፋ ያደረጉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባደረጉት ንግግር በአሁኑ ወቅት በአፍሪካ ታይተዋል ስለተባለው ምጣኔ ሀብታዊ መነቃቃትና እድገት አውስተዋል። በኢትዮጵያም በየዓመቱ በሁለት አሃዝ እያደገ ነው ስለሚባለው የሀገሪቱ ምጣኔ ሀብት ተናግረዋል። ይህ ግን ለሀገሪቱ ብቻውን በቂ እንዳልሆነ እንደሚገነዘቡም አልሸሸጉም። like many regional and international development partners, we are actually aware እንደ ብዙዎቹ የአካባቢና ዓለም አቀፋዊ የልማት አጋሮች ምጣኔ ሀብታዊ እድገት ብቻውን ለኢትዮጵያም ሆነ ለአፍሪቃ መሰረታዊ ለውጥ በቂ እንዳልሆነ እኛም እንገነዘባለን። ለልማት ያለን አመለካከት ይበልጥ ሁሉን አቀፍና አካታች መሆን እንዳለበት እናምናለን። እውነተኛው ጠንካራ የምጣኔ ሀብት ወይም የሕዝቡን የተለያዩ ክፍሎች በልማት አጀንዳው የሚያካትትና ለምጣኔ ሀብታዊ እድገት ተጠቃሚ መሆን የሚያስችላቸው ሂደት ነው። አቶ ኃይለማርያም ጨምረው እንዳተቱት ይህ ግንዛቤ በሀገር በአካባቢና በዓለም አቀፍ ተቋማት ሁሉ እንዳለና በዓለም አቀፉ ዘላቂ የልማት ግቦችም የተዘረዘሩት ቁም ነገሮች ማለትም ሁሉን አቀፍ ዘላቂ ምጣኔ ሀብታዊ እድገትን ማራመድ፣ ሙሉና ምርታማ የሥራ ዕድል መክፈት፣ እንዲሁም ወጣቶችን ጨምሮ ለሁሉም ለሰው ልጅ የተገባ ክብር በሚሰጥ ሥራ ማሰማራት የሚሉት ጠንካራ መልዕክቶቻቸው እንደሆነ አስታውሰዋል። ይህ መርሃ ግብር ለኢትዮጵያ ወጣቶች ያለውን ትርጉምም የገለጹት እንዲህ ሲሉ ነበረ ፐርሰን ለአንዲት ወጣት ወይም ለአንድ ወጣት ለሰው የተገባ ኑሮ ለመኖር የሚያስችሉ እድሎችን እንዲጠቀም ወይም እንድትጠቀም ከማስቻል የበለጠ ትልቅ ስጦታ የለም። ይህ የልማት መርሃ ግብር መሪ ብርሃን ነው። መሪ ብርሃንነቱ ተጨማሪ ውጥኖችን ወይም ተነሳሽነቶችን መቀስቀሱና መምራቱ ብቻ ሳይሆን ለወጣቶች ነገ የተሻለ ሕይወት ሊመጣ የሚችል የሚፈነጥቀው ተስፋ ስለሚታይ ነው። የኢንሴክቶች ስነ አካላዊና ኢኮሎጂያዊ ዓለም አቀፍ የጥናት ማዕከል ወይም ኢንተርናሽናል ሴንተር ኦፍ ኢንሴክትስ ፊዚዮሎጂ አንድ ኢኮሎጂ ዋና ዳይሬክተር ዶክተር ሰገነት ቀለሙ በበኩላቸውም ይህ ትብብር ለኢትዮጵያ ወጣቶች ያለውን ሰፊ ጥቅም ዘርዝረዋል። በተለይም እስከ ቅርብ ጊዜ ባህላዊ በሆነ መንገድ ብቻ ሲካሄድ ኖረው የማር ማምረት ስራ በዘመናዊ ኢንዱስትሪ መልክና ስርዓት መከናወኑ ሊያመጣ የሚችለውን ለውጥ አመላክተዋል። በኢትዮጵያ ከሚገኘው ማር ከዘጠና በመቶ በላይ የሚመረተው በባህላዊ መንገድ ነው፣ በባህላዊ ቀፎዎች ነው በጥቅም ላይ የሚውለውም የማር ሀብት አስር ከመቶ ብቻ መሆኑ ነው። ስለዚህም ይህንን ኢንዱስትሪ ለማስፋፋት ትልቅ እምቅ ሀብት አለ። አያሌ አናቢዎች ዘመናዊ ቴክኖሎጂ የላቸውም፤ የስራቸው ደረጃም ዝቅተኛ ነው። በዚህ የልማት መርሃ ግብር ልንለውጠው የምንችለው ይህንን ነው። የልማት መርሃ ግብሩ ወይም ፕሮጀክቱ በሁለቱ ዓለም አቀፍ ድርጅቶችና በኢትዮጵያ የግብርና ሚኒስቴርን ጨምሮ በበርካታ የፌዴራልና የክልል የዘርፍ መስሪያ ቤቶች ትብብር እንደሚካሄድ ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።